ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ የአባይ ውሃ ፍሰት አቅጣጫን መቀየር መጀመሯና፣ ያስከተለው ምላሽ በሕፃናት ዕድሜ የገንቢ ምግብ እጦት የሚያደርሰው ጉዳት የሚሉት ዘገቦችን ነው ዛሬ የምንመለከተው። ኢትዮጵያ ከታላቁ የህዳሴ ግድብ ግንባታ ጋር በተያያዘ የአባይ ወንዝ አቅጣጫን በመቀየሯ ግብፅ የተሰማትን ቅሬታ ለመግለጽ በሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ኃላፊ የሆኑት አምባሳደር አሊ ሄፍኒ ግብፅ ያሉትን የኢትዮጵያ አምባሳደር ማሕሙድ ዳርዲርን ባለፈው ረቡዕ እንዳነጋገሩ ከግብፅ ጋዜጣ አል አሕራም ጋር የተሳሰረው አሕራም ድረገጽ ዘግቧል። ስለ ጉዳዩ እንዲያጠና የተመሰረተው የጠበብት ኮሚቴ ዘገባውን ከማቅረቡ በፊት ኢትዮጵያ በውጥኑ በመቀጠሏ የግብፅ ዲፕሎማቶች እንደነቀፉ ድረገጹ ጠቅሷል። ኮሚቴው የኢትዮጵያ የግብፅና የሱዳን ጠበብትንም ያቅፋል። በኢትዮጵያ የግብፅ አምባሳደር መሐመድ ኢድሪስ ባለፈው ማክሰኞ ከአህራም ድረገጽ ጋር ባደረጉት ቃለ መጠይቅ ግብፅ የሁለቱንም ሀገሮች ጥቅም የሚጠበቅበትና የሚካተትበት መንገድ እየተከተለች ነው። የኢትዮጵያ ባለሥልጣኖችም የግብፅ ጥቅም በማይጎዳበት መንገድ ለመስራት የገቡትን ቃል እንዲያከብሩ እንጠብቃለን ማለታቸውን ድረገጹ ጠቁመዋል። አልማስሪ አልዩም የተባለው ሌላ የግብፅ ድረገጽ በበኩሉ የሱዳን የውሃ ሀብት ሚኒስትር ስለ ጉዳዩ ከግብፅ ባለስልጣኖች ጋር ለመነጋገር ወደ ግብፅ እንደሄዱ ገልጿል። አያይዞም ድረገጹ በኢትዮጵያ የግብፅ አምባሳደር መሐመድ እድሪስ ኢትዮጵያ የግብፅን የውሃ ጉዳይ ጥቅም ጠንቅቃ ታውቃለችና ና ችላ የምትለው ጉዳይ አይደለም ማለታቸውን ጠቅሷል። የውሃውን አቅጣጫ የመቀየሩ ተግባር ለግብፃውያን አስደንጋጭ ቢሆንም የግብፅ የውሃ መጠን ሊቀነስ ይችላል ማለት አይደለም። የግድቡ ግንባታ ሊያስከትለው ስለሚችለው ጉዳይ የሚያጠናው የጠበብት ኮሚቴ የአባይ ውሃ አቅጣጫን ስለመቀየሩ እቅድ አስቀድሞ ተነግሮት ነበር ሲሉ እንዳብራሩ አልማስሪ አሊዮም ድረ ገጽ አውስቷል። አልአህራም የተባለው የመንግስት ጋዜጣ በበኩሉ በርዕስ አንቀጹ ላይ ባቀረበው ጽሑፍ ኢትዮጵያ የአባይ ውሃ አቅጣጫን ለመቀየር መወሰኗ ለግብፃውያን የሚያስደነግጥ ተግባር ነው፣ ነገር ግን ለዚህ ውጤት ያመራው ስህተታችንን ለማጥናት እድል ይከፍትልናል ይላል። የኢትዮጵያን የህዳሴ ግድብ ግንባታን ልናቆም አንችልም። የግድቡን አደጋ ለማስወገድ መፍትሄ የሚሆነውም ኃይል መጠቀም ሳይሆን ብቃት ያለው ቡድን መስርቶ ከአዲስ አበባ ጋር በብልህነትና በወሳኝነት በመደራደር ነው ይላል አልሕራም። ሌላ የመንግስት ጋዜጣ አል ጅምሕርያ ደግሞ ይህ ጉዳይ ዘለዓለማዊ የሆነው የናይል ወንዝ በሰላም የመኖር መብት ለሰጠው ሕዝብ የሞትና የሽረት ጉዳይ ስለሆነ ቀውሱ ሁሉም የፖለቲካ ኃይሎች የተባበረና ወሳኝ አቋም እንዲይዙ ማድረግ ያስፈልጋል ሲል ተችቷል። አል አክባር በተባለ ሌላ የመንግስት ጋዜጣ ላይ የወጣ የሙሐመድ ባራካት ጽሁፍ በበኩሉ ኢትዮጵያ የወሰደችው እርምጃ በብዙ ሀገሮች በኩል የሚያልፉ ወንዞች መጠቀምን በሚመለከት ዓለም አቀፍ ስምምነቶችንና ሕጎችን ይጥሳል ይላል። በናይል ተፋሰስ ሀገሮች መካከል ሊኖር የሚገባውን የወንድማማችና የወዳጅነት ግንኙነትንም ይጻረራል ይላል። አልሻሩክ በተባለ የግብፅ ጋዜጣ ላይ የወጣ የናደር ባካር ትችት በኢትዮጵያ ላይ ጫና ለማሳደር በእኛና በሱዳን መካከል በከፍተኛ ደረጃ የሚደረግ ማስተባበር እንዲኖር ያስፈልጋል ይላል። በኢትዮጵያ ላይ ተጽዕኖ ለማድረግ ቤተ ክርስቲያንን መጠቀም ያስፈልጋል። ለኢትዮጵያ ግድብ የገንዘብ አቅርቦት በሚያደርጉት ሀገሮች ላይ የፖለቲካ ተጽዕኖ በማድረግ ከእነሱ ጋር በቀጥታ መደራደር ያስፈልጋል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ከሚችሉ የዓለም ሀያላንም ጋር መደራደር ያስፈልጋል ይላል ጽሁፉ። አል ሚስሩዩም የተባለው የእስላማዊነት ዝንባሌ ያለው ጋዜጣ ላይ የወጣ የፋራጅ እስማኤል ጽሑፍ ደግሞ ግብፅና ሱዳን ጉዳዩን በተባበሩት መንግስታት ድርጅትና በሌሎች የዓለም አቀፍ ድርጅቶች ማቅረብ ነበረባቸው ይላል። የጉዳዩ በዓለም አቀፍ መድረክ መቅረብ የህዳሴ ግድብ ግንባታን ባቆመ ነበር። ስምምነት የተደረሰበት መፍትሄ ላይ እስከሚደረስበት ጊዜ ድረስ የናይል ወንዝን በሚመለከት እንደ አውሮፓ አቆጣጠር በ1929 ዓ.ም የተደረገው ስምምነት በጸና ነበር ሲል ጽሑፉ ተችቷል። ሮጀር ቶሮ የተባለ የቴሌግራፍ ጋዜጣ ዘጋቢ በኢትዮጵያ ደቡብ ክልል ቦሪቻ በተባለው ወረዳ ከ10 ዓመታት በፊት ረሃብ ገብቶ በነበረበት ወቅት አይቶት ስለነበረ አሁን የ15 ዓመት ዕድሜ ስለሆነው ልጅ ጽፏል። ሀጊድሶ በአንድ ዴስክ ሁለትና ሶስት ልጆች በሚቀመጡበት የሸመና ጎዶ የአንደኛ ደረጃ ትምህርት ቤት አንደኛ ክፍል እንደሚማር የገለጸው ዘጋቢ ከአስር ዓመታት በፊት በአስቸኳይ ጊዜ እርዳታ ማዕከል ድንኳን ውስጥ እንደነበርና ክብደቱ 27 ፓውንድ ብቻ እንደነበር የቴሌግራፍ ጋዜጣ ዘጋቢ ጽፏል። ሀጊድሶ በረሃቡ ወቅት ከሞት ቢተርፍም ሰውነቱ በዘላቂነት እንደተጎዳ አባትየው አቶ ተስፋዬ ከተማ መግለጻቸውን ጋዜጣው ጠቅሶ በልጅነቱ የደረሰበት ረሃብ በአካላቱ የእድገት ደረጃ ላይ ባደረሰበት ጉዳት ምክንያት የ15 ዓመቱ ልጅ ከስድስት ዓመት ዕድሜ ልጆች ጋር እንዲማር እንዳስገደደው ጋዜጠኛ ሮጀር ቶሮ አውስቷል። ሀጊርሶ በዕድሜ አብረውት ከሚማሩት ልጆች ትልቁ ቢሆንም በትምህርት ብልጫ በመካከለኛ ደረጃ የሚፈረጅ እንደሆነ አስተማሪው ገልጸዋል። አብዛኛውን ጊዜ ወደ ትምህርት ቤት የሚሄደውም ባዶ ሆዱንና ባዶ እግሩን ነው። በትምህርት ቤቱ ያሉት ለትምህርት የሚያስፈልጉት የአፍሪቃ ማፕና አይቶ ለመረዳት የሚያስፈልጉት የሰውነት አካላት ቅርጽና መሰል ነገሮችን እንዲሁም የማበረታቻ ጥቅሶችን አንብቦ ለማሰረጽ ያስቸግረዋል፣ በተግባር ለማዋልም ይከብደዋል ይላል በቴሌግራፍ ድረገጽ ላይ የወጣው ጽሁፍ። የሀገር ሰው ወላጆች በድህነት የሚኖሩ አርሶ አደሮች ናቸው። በየዓመቱ በረሃብ ወራት ይጠቃሉ። ሀጊርሶ ገና ሲወለድ አንስቶ ለሕፃናት ተገቢ የሆኑ ቫይታሚኖችና ገንቢ ምግቦች እንዳላገኘ ከአስር ዓመታት በፊት ረሃብ ሲገባ ደግሞ የባሰ እንደ ተጎዳ አባትየው ጠቁመዋል። በዛን ወቅት ምግብ ለመግዛት ከበሬ አንስተው ቀስ በቀስ እስከ ላምና ፍየሎች መሸጥ በመሄድ ባዶ እጃቸውን ከቀሩ በኋላ ምግብ ወደሚታደልበት የአስቸኳይ ጊዜ ማዕከል እንደወሰዱት አባቱ አቶ ተስፋዬ መግለጻቸውን ዘገባው ያመለክታል። ኢትዮጵያ ውስጥ ከአምስት ዓመታት ዕድሜ በታች የሆኑ ዝግመት የሚታይባቸው ልጆች ከ13 ዓመታት ወዲህ ከ57 ከመቶ ወደ 44 ከመቶ እንደወረደ የሀገሪቱ አሃዝ ያመለክታል ይላል ድረገጹ። በሀገሪቱ ቀጣይ የምግብ እጥረትን ለማስወገድ የሚጥረው ፕሮግራም ኃላፊ አቶ ተወልደ ብርሃን ኃይሉ አብርሃ ጥሩ መሻሻል ነው፣ ግን ልናፋጥነው ይገባል ሲሉ አሳስበዋል። ካልሆነ ግን የማደግ ህልማችን ተግባራዊ ሊሆን አይችልም። ምክንያቱም ለመሰልጠንና ለመማር የሚያስችል ለም ጭንቅላት ከሌለ በኢኮኖሚ ረገድ ለማደግ አይቻልምና ማለታቸውን የቴሌግራፍ ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።